የኢትዮጵያ ህዝባዊ ህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው መንግስት ኦነግ ሸኔ እያለ የሚጠራው የታጠቀ ቡድን የኦሮሚያ ክልል ቄለም ወለጋ ዞን ጊድሚ ወረዳን ተቆጣጥረው በቆየበት ወቅት ግድያ የተፈጸመባቸው ሰዎች የጅምላ አስክሬን መገኘቱን የዞኑ አስተዳደር አስተዳደር ተወካይና የዞኑ አስተዳደር ጽህፈት ቤት ኃላፊ አላፊ አቶ ኢብሳ በሻ አስታውቀዋል። በኢትዮጵያ የሚገኙ የፖለቲካ ፓርቲዎች ድርጊቱን የፈጸሙ ሰዎች ለህግ እንዲቀርቡና ለተጎጂዎችም ካሳ እንዲከፈል ጠይቀዋል። የክልሉ ጸጥታና አስተዳደር ቢሮ ወረዳዋ በአሁኑ ሰዓት ከታጣቂዎች ነጻ ሆናለች ብሏል። የቄለሞለጋ ጽህፈት ቤት በበኩሉ ሰማንያ የሚሆኑ የመንግስት ሰራተኞች ታግተው እንደሚገኙም አስታውቋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ በበኩላቸው ድርጊቱን አስተባብለዋል። ፀሐይ ዳምጠው ዝርዝር አላት። የኦሮሚያ ክልል መንግስት የቄለም ወለጋ ዞን አስተዳዳሪ ተወካይ ና የዞኑ አስተዳዳሪ ጽህፈት ቤት ኃላፊ አቶ ኢብሳ ባሻ ከትናንት በስቲያ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ የኢትዮጵያ መንግስት በወሰደው የተቀናጀ እርምጃ የኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ና መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት ብሎ ራሳቸውን የሚጠሩ የታጠቀ ቡድን ተቆጣጥሮ የነበረው ግዳሚ ወረዳ ነጻ ማውጣቱን አስታውቋል መንግስት አካባቢውን ተቆጣጠረ በኋላ በተለያዩ ቦታዎች የተገደሉ 81 ሰዎችን እንዲሁም በጅምላ ተገለው አስክሬናቸው አንድ ቦታ የተገኙ 87 ሰዎችን በድምሩ 168 ንጹሐን ሰዎች ተገለው መገኘታቸውን ይፋ አድርገዋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ሻፊ ሁሴን ለወራት በታጠቁ ኃይሎች ተይዛ የነበረችው ግዳሚ በመንግስት ጸጥታ ኃይሎች ከታጣቂውን ነጻ ሆናለች ስሉም ይህንኑን አረጋግጠዋል። አሁን ቅዳሜ አካባቢ ያለው ድባብ ጸጥታው በየትኛውም ጊዜ በተሻለ መልኩ የተረጋጋ ሰላሙ፣ ሁለንተናዊ እንቅስቃሴው ከሌሎች አካባቢዎች በተሻለ መልኩ እየሄደ ያለበት ሁኔታ ነው ያለው እና ህብረተሰቡ ከምንም በላይ ስናፍቆ ነበረውን ሰላም ስናስቶ ነበረውን ሁሉ አቀፍ እንቅስቃሴ በአግባቡ ክርስታልች እያደረገ ያለበት ሁኔታ ነውና አሁን አለው ቅዳሜ ጥሩ እንቅስቃሴ ያለው ይህ ሸማቂ ቡድን ንብረት ማውደም ሕይወት የመቅጠፍና ና መሰል ተግባሮችን የማድረግ እንቅስቃሴዎችን ሲያደርግ እንደነበር፣ ይህ እንቅስቃሴ ሊከታ ይገባል የሚል በክህሉ የምንቀሳቀሱ ታ አካላት በፈደራጅ መልኩ ከሁሉ በላይ ህዝብን ባሳተፈ መልኩ በመንቀሳቀ አቶ ሻፊ በቁጥር የተደገፈ እና የተደራጀ መረጃ አቀናጅተው ወደፊት ይፋ እንደሚያደርጉ ገልጸው ተመሳሳይ እርምጃ በምስራቅ ወለጋ፣ ምዕራብ ሸዋ እና ጉጂ ዞኖች ውስጥ በታጣቂዎቹ ላይ መወሰዱን ተናግረዋል። ለምሳሌ ማንሳት ይቻላል። ምስራቅ ወለጋ እጅግ በጣም በጠላት ላይ በዚህ ተሸማቂ ላይ የተወሰደው እርምጃ ሸማቂ ኃይሉን እጅግ ተራ ውስጥ የተቀጠቀጠበት ሸማቂ ኃይሉ ያጠራቀማቸው ቁሳቁሶች ያጠራቀማቸው የጦር መሳሪያዎች በእጅጉ የተነጠቀበት እና ሸማቂ ኃይሉ እርቃኑ ነገረበት ሁኔታ ነው። ግን አካባቢ ያለው ምዕራብ ሸዋም ምስራቅ ጉጂና ምዕራብ ጉጂ መካቢ ተመሳሳይ ከየትኛውም ጊዜ በላይ በጠዳ መልኩ ለልማት ምስል ሊሆን እየሰሩ ያሉበት ሁኔታ ነው። እናለው የቀለ ሞለጋ የጸጥታ ጽህፈት ቤት ኃላፊ አቶ ተሰማ ዋሪዮ በበኩላቸው የግዳሚ ወረዳ ለወራት በታጣቂዎች እጅ ቆይታ፣ አሁን መንግስት መልሶ መቆጣጠር ችሏል ብለዋል። አቶ ተሰማ አክለው መንግስት ግዳሚን ካስለቀቀ አንድ ወር እንደሆነ ተናግረዋል። አሁን በግዳሜ ያለው ሁኔታ የተሻለ ነው። ከወር በፊት ሌላ ይል ነበር። አካባቢን ተቆጣጥሮ የነበረው፣ አሁን የመንግስት የፀጥታ ኃይሎች ታጣቂዎችን አውጥተው መልሰው ተቆጣጥረውታል። ከዚህ በፊት ሱቆች ተዘግቶ ነበሩ። ሰው አሁን ወደ የየ ስራው በመመለስ ላይ ነው። የባንክ አገልግሎት ግን አልተጀመረም። በከተማዋ ያሉ የጤና አገልግሎት ሰጪ ተቋማት ግን ወደ ስራ ተመልሰዋል። ታጣቂዎቹ ወረዳውን በተቆጣጠሩበት ጊዜ የመንግስት መዋቅር ሙሉ በሙሉ አፍርሰው ወደ ሰማንያ የሚሆኑ የመንግስት ሰራተኞችና አመራሮችን አግቶ በመውሰዳቸው እስካሁን የት እንደሚገኙ እንደማይታወቅ አቶ ተሰማ ለአሜሪካ ድምጽ ተናግረዋል። አይ ሸኔ ማንንም ለይቶ አያጠቃም። በወረዳው በማንነቱ ተለይቶ ጥቃት የደረሰበት ህዝብ የለም። ታጣቂዎቹ ከተማውን በተቆጣጠሩበት ወቅት የታገቱ የመንግስት ሰራተኞች ያሉበትን ለማወቅና ለማስለቀቅ የመንግስት የጸጥታ ኃይሎች የተቻላቸውን እያደረጉ ናቸው። ለደህንነት የሰጋለው ስሜ አይጠቀስ ያሉት የቄለም ወለጋ ግዳሚ ወረዳ ነዋሪ መሆናቸውን ለአሜሪካ ድምጽ የገለጹ ግለሰብ ግዳሚ አሁን ወደ ወትሮ እንቅስቃሴ መመለሷን ገልጸዋል። አለ ጋሪ በግራ እንደምታወቀው ላለፉት አንድ ሁለት ወራት አባወሸኔ ግዳሚ ወረዳን ከተቆጣጠረ በኋላ የመንግስት መዋቅር አፍርሶ በአካባቢው ነዋሪ ላይ ጉዳት ሲያደርስ ነበረ። አሁን ግን በቅርቡ በተደረገ ኦፕሬሽን ታጣቂዎቹ ከወረዳ ወጥተው ህዝቡ ወደ ተረጋጋ ሁኔታ ተመልሷል። በተለይ የመማር ማስተማር ሂደቱ በመቋረጡ የ12ተኛ መልቀቂያ ፈተና ሊሰጥ አልተቻለም ነበር። ነገር ግን ይህ ሁኔታ ባለፈው ሳምንት ስለተሻሻለ መስጠት ችለናል። ሕግ የማስከበር ስራ ካከናወኑ ወዲህ የንግድ እንቅስቃሴም ወደ ስራ ተመልሰዋል። የቄለም ወለጋ ዞን አስተዳዳሪ ተወካይና የዞኑ አስተዳዳሪ ጽህፈት ቤት ኃላፊ አቶ ኢብሳ በጅምላ ከተገኙ አስክሬኖች በተጨማሪ ታጣቂዎቹ በወረዳው በቆዩባቸው ጊዜያት ሰላሳ የመንግስት ተቋማት ንብረቶች መውደማቸውን ዝርፊያ መፈጸሙን ገልጸዋል። በሌላ በኩል የኦሮሚያ ክልል የቄለም ወለጋ ዞን የሰጠውን የ168 ንጽዋን ዜጎች ግድያን በተመለከተ መግለጫ ያወጣው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በኦሮሚያ ክልል እንዲህ ያሉ የጅምላ ግድያዎች የዕለት እለት ተግባር ከሆነ ሰንብተዋል። ዜጎች በገዛ ሀገራት በማንነታቸው ምክንያት በህይወት የመኖር እድል እየተነፈጋቸው ይገኛሉ። በማያባራ ስቃይና ሰቆቃ ውስጥ ላሉ ዜጎቻችን ፈጣን ምላሽ መንግስት እንዲሰጥ በጥብቅ እንጠይቃለን ብለዋል። ዜጎች መንግስት ደህንነትን አያስጠብቅልኝም ብለው ከደመደመው ወደማያባራ ቀውስ እንደሚያመራ ልብ ልባል የሚገባ ጉዳይ ነው ያለው ኢዜማ ዜጎችም ከመሰል ግድያ የመታደግና ደህንነታቸውን እንዲሁም ሰላማቸውን አስቀድሞ የማስጠበቅ ስራ የራሱ የመንግስት ድርሻ መሆኑን ተረድቶ አስፈላጊ የሚባለውን የቅድመ መከላከል ስራ መስራት ይገባዋል ስል አሳስበዋል። መንግስታዊ ኃላፊነታቸውን ያልተወጡ አካላትም ለፍርድ እንዲቀርቡ ለሟች ቤተሰቦችና ንብረታቸው የወደመ ባቸው ዜጎችም ተገቢ ካሳ እንዲያገኙ ጥሪ አቅርበዋል። ከዚሁ ጋር በተያያዘ መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን ወንጀሉን የፈጸሙ በከፊሉ የመንግስት አመራር ደንታ ቢስነትና በከፊሉ ደግሞ ቀጥተኛ ተሳታፊ የመሆን ጉዳይ ችግሩን ውስብስብ እንደሚያደርገው ጠቅሰው ጥቃቱን የፈጸሙ አካላት በአስቸኳይ ለሕግ እንዲቀርቡና ለተበዳዮችም ካሳ እንዲከፈል ስንል እንጠይቃለን ብለዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ጸሐይ እናመሰግናለን። ይህ በእንዲህ እንዳለ ራስን የኦሮሞ ነጻ አውጪ ሰራዊት እያለ የሚጠራው ቡድን በመንግስት አካላት በኩል የተሰጡ መግለጫዎች መሬት ላይ ካለው የተለዩ መሆኑን አስታውቋል። የቡድኑ ዓለም አቀፍ ቃል አቀባይ አቶ ኦዳ ቶርቢ የፌዴራሉና የክልል ኃይሎች ተጋግዘው በሰራዊቱ ላይ ጦርነት የከፈቱ መሆናቸውን አንስተው ከጥቂት ወራት ወዲህ በነበሩ ውጊያዎች መንግስት ገደልኩ የሚላቸውን ያክል ታጣቂዎች እንዳልሞቱም አስታውቀዋል። በምዕራብ ኦሮሚያ የሚገኙ ገጠራማ ስፍራዎችን ጨምሮ የተለያዩ የክልሉ ስፍራዎችንም አሁኑም በሰራዊቱ እጅ መሆናቸውን አስታውቀዋል። የሰራዊቱ አባላት ጅምላ ግድያም በመሰሉ ወንጀሎች ተሳትፈዋል በሚል ለቀረቡ ክሶችም ይህንም መልሰዋል። When ከተዋጊዎቻችን መካከል ጥፋተኞች ሲገኙ በሰራዊታችን ደንብ መሰረት ክስ ይቀርብባቸዋል ይሁንና በምዕራብ ኦሮሚያ ያለውን ሁኔታ እንዴት ውስብስብ እየሆነ እንደመጣ በእጅጉ ያለመረዳት ችግር አለ የኦሮሞ ነፃነት ሰራዊት በክልሉ የሚንቀሳቀስ ብቸኛ ቡድን አይደለም። በመንግስት የሚላኩትን ጨምሮ በርካታ ታጣቂ ቡድኖች በክልሉ ይገኛሉ። በመንግስቱ የሚላኩት ሚሊሻዎች ያላቸው ተልዕኮ በሕዝቡና በአማጺው የነፃነት ግንባር መካከል ቅራኔን መፍጠር ነው። እነዚህ የመንግስት ሚሊሻዎች የእኛን ተዋጊዎች በመምሰል እነዚህን ጥሰቶች ሲፈጽሙ የሚመለከቱ ሰዎች ፈጻሚዎቹ እኛ ልንመስላቸው እንችላለን። ብዙ ጊዜ እንደ ነፃ አውጪ የሚያየን ህዝባችን በዚህ ሁኔታ በእጅጉ ይደናገጣል። እኛው ዞረን ጨቋኝ የምንሆን ይመስላቸዋል። እነዚህ ሚሊሻ ቡድኖች የተላኩበት ምክንያቱም ይሄው ነው። ከዚህ ቀደም በነበሩ መግለጫዎቻችን ላይ ይሄን ለማብራራት ሞክረናል። በኦሮሚያ ክልል መንግሥት በኩል የትኞቹ የጦር አመራሮች እንደዘመቱ የት እንደዘመቱ እና በኦሮሞ ነፃነት ሰራዊት ስም ምን አይነት ጥቃት እንደፈጸሙ አብራርተናል። የጭካኔ ድርጊቶች እየተፈጸሙ የመሆናቸው ሀቅ ግልጽ ነው። የእኛ ኃይሎች ግን አይደሉም ፈጻሚዎቹ። አቶ ኦዳ የተፈጸሙ ወንጀሎችን ሰራዊታቸው እንደሚያወግዝ፣ ሁኔታውን የሚመረምር ገለልተኛ ቡድንም ወደ ስፍራዎቹ ሊያመራ እንደሚገባ አሳስበዋል።